ቀጣዩ አመት ሌላ የድርቅ አመት እንደማይሆን ለመናገር ጊዜው ገና ነው ይላል የኢትዮጵያ ሚቴዎሮሎጂ ኤጀንሲ። ዘንድሮን ጨምሮ ለሁለት ተከታታይ አመታት የተከሰተው ድርቅ በሚሊዮኖች የሚቆጠሩ ኢትዮጵያውያንን የእርዳታ ጥገኛ አድርጎ ቆይቷል። የኢትዮጵያ ብሔራዊ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዲሬክተር የሆኑትን አቶ ዱላ ሻንቆን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። ብሔራዊ የሜትሮሎጂ ኤጀንሲ ቀደም ሲል እንደተነበየውም የዘንድሮው የክረምት ዝናብ በታሰበውና በመደበኛው መንገድ ቀጥሏል። የኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑን የገለጹት እንግዲህ በአጠቃላይ ትንቢያ ሰጥተን ነበረ። ኢትዮጵያ ውስጥ በምዕራባዊ የአገሪቷ ክፍል በአጠቃላይ ከመደበኛና መደበኛ በላይ እንደሚሆን ማዕከለኛውም እንደዛ ዋነት እንደሚሆን ከሰባ እስከ ሰማና ድረስ መደበኛ የሆነ ዝናብ እንደሚያገኝ ሰተናል ማለት ነው። ስለዚህ በዛ አይነት እየሄደ መሆኑን ነው የምናረጋግጠው። የጠቀሷቸው የአገሪቱ አካባቢዎች ግን አብዛኛውን የሀገሪቱን አካባቢዎች ይሸፍናሉ። እንግዲህ ምንድነው የአገሪቱን አካባቢዎች ማለት የክረምት ዝናብ የሚያገኙ አካባቢዎችን ብቻ ነው ማለት ነው። አብዛኛዎቹም ማለት ነው ከደቡብና ደቡብ ምስራቅ በስተቀር ማለት ነው። ደቡብ ምስራቅ ማለት ደቡባዊ የሶማሊያ አካባቢዎች የቦረና አካባቢ የኮንሶ እነዚህ አካባቢዎች የተጠቀሱ እነ ጂንካ ምናምን ብለታች አካባቢ ያሉት ዝናብ የሚያገኙበት ጊዜ አይደለም ማለት ነው። ወቅታቸው አይደለም። ስለዚህ ግን በሌሎቹ አካባቢዎች ጥሩ ዝናብ እየዘነበ መሆኑን ነው ማለት ነው። ስለዚህ ትንበያው ይዞላችኋል። በትንበያው መሰረት እየሄደ ነው እስካሁን? አዎ፣ በትንበያው መሰረት እየሄደ ነው። ምክንያቱም ትንበያ ስንሰጥ የመቀዝቀዝም የመሞቅም የባህር ሁኔታ እንደሌለ ነው። ፓስፊክ አካባቢ ያለው ማለት ነው። ኤልኒኖም ላኒናም እንደሌለ ነው ጥንበ የተደረገው ማለት ነው። በዛ መሰረት እየሄደ ነው። ባለፈው ዓመት የተከሰተው ድርቅና የዘንድሮው የበልግ ዝናብ አነስተኛ መሆን 8.5 ሚሊዮን ዜጎች የምግብ እርዳታ ጥገኝ አድርጓል። በዘንድሮው ክረምት ግን እንደተገለጸውም ዝናቡ በተጠበቀው ሁኔታ ቀጥሏል። ይህ ብቻውን ግን የሚቀጥለው ዓመት ሌላ የድርቅ ዓመት እንደማይሆን ማረጋገጫ አይደለም። አቶ ዶላ እንደሚያብራሩት ድርቅ ማለት የዝናብ ማድረስ እና የመብለጥ ነው። አሁን ለምሳሌ ባለፈው ጊዜ በዚህ ዝናብ በሚያስባቸው አካባቢዎች በደቡባዊ ሱማሌ፣ በጎዳይ አካባቢ፣ በዋርደር፣ በዚህ በቦረና፣ በኦሮሚያ በቆላማ አካባቢዎች፣ በዚህ በደቡብ ህዝቦች የነበረው የራሱ ባህሪ ስላለው እጥረት ሁለት ጊዜ ማግኘት የነበርባቸው አምናም አላገኙም፣ ዘንድሮም አላገኙም። እዛ አካባቢ ማለት ነው። አሁንም ዝናብ የላቸውም እዛ አካባቢ የዝናባቸው ጊዜ አይደለም ማለት ነው። እዚህ ጋር ነው ያለው አደጋ ማለት ነው። አሁንም ያለው አደጋ እዛ አካባቢ ነው። ግን ሌሎቹ አካባቢዎች ለምሳሌ በማዕከላዊ ኢትዮጵያ፣ በሰሜናዊ ኢትዮጵያ በሰሜን ምስራቅ ኢትዮጵያ ይሄን ያህል ችግር የለም ማለት ነው። ስለዚህ አምናም እዚ አይነት የከፋ ችግር አልነበረም እዛ አካባቢዎች ማለት ነው ያለው ችግር። ግን የዛ አካባቢ ጥረት ያለው የበልጉ ዝናቡ ነው ችግር የመጣ ነው እንጂ የክረምቱ ዝናብ አምናም ይሄን ያለ ጥረት አልነበረም አምና ማለት ነው። የክረምቱ ዝናብ ማለት የክረምቱ ዝናብ የሚዘንብባቸው አካባቢዎች ማለት። ስለዚህ ክረምቱን ብቻ መነሻ አድርገን የሚቀጥለው አመት የድርቅ አመት አይሆንም ማለት አንችልም ነው። አሁን ከእርስዎ የተረዳሁት ክረምቱንም ከዛ ውጭ ደግሞ በልጉንም የሚቀጥለው ነው ማለት በልግ ማየት አለብን። ድርቁ ላለመቀጠሉ ነው የሚሉኝ? አዎ ምክንያቱም አሁን ከዚህ ከመስከረም ከመስከረም በኋላ መሰለኝ መጨረሻ በኋላ ወደ ታች ይመጣል ዝናቡ ማለት ነው። ዝናቡ እያፈገፈገ ስለመጣ አሁን ወደ ቦረና፣ ወደ ሱማሌ፣ ወደ ኮንሶ፣ ወደ ጂንካ ወደ አካባቢዎች ወደ ታች ይመጣል ዝናቡ ማለት ነው። ስለዚህ ያ ሲዚን በሌላ አካባቢ በጋድ በጋ ሲሆን በክረምት አካባቢ የነበሩት በጋ ሲሆን በነዚህ አካባቢዎች ደግሞ የዝናብ የሚያገኙበት አካባቢ ነው ማለት ነው። ስለዚህ ያንን ዝናብ ከመስከረም ጀምረን ትንበያ እናደርጋለን ማለት ነው አካባቢ ። ስለዚህ የራሳቸው ትንበያ ይኖራል ማለት ነው። ምክንያቱም ኢትዮጵያ በሙሉ አንድ ጊዜ በአንድ ጊዜ ዝናብ ያገኛል ብለን አንደበድቡም ማለት ነው። እያንዳንዱ አካባቢ የራሳቸው ዜና አላቸው ነው የተለያየ ዝናብ ወቅት አለው እያንዳንዱ አላቸው አካባቢዎች ማለት ነው አሉ ማለት ነው። ክረምት ጊዜ ዝናብ የሚያገኙ የማያገኙ አካባቢዎች አሉ ማለት ነው። በ2008 ዓ.ም የክረምት ዝናብ ማነስ በ2009 ደግሞ በአርብቶ አደርና በበልግ አብቃ አካባቢዎች የተከሰተ ድርቅ ነው ሚሊዮኖችን ለተረጅነት አጋልጦ የቆየው 2010 እንዴት እንደሚሄድ ግን ተጨማሪ ጊዜ መጠበቅ የግድ ይላል። ከኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ መለሰበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።